ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። መንግስታዊ የግብርና ተሀድሶ ለውጥ ድርጅት ሰሞኑን ይፋ ያደረገው ሰፊ ሪፖርት ዙሪያ የተጠናቀረ ዘገባ በዕለቱ አብይ ርዕስ ይቀርባል። የምዕራብ አፍሪቃ ተጎራባች ሀገሮች በቦኮ ሀራም ላይ ያነጣጠሩትን ዘመቻ ለማገዝ ዩናይትድ ስቴትስ በሰሜን ካሜሩን እየገነባችው የሰው አልባ ተዋጊ አውሮፕላኖች መናኸሪያና ከቦኮ ሀራም ጋር በተያያዘ ውጊያ ሊያመጣ የሚችለው ውጤት ከሚተነተኑት ርዕሶች ናቸው። በሱሪያ ራሱን ከእስላማዊ ጽንፈኛ ቡድን አይሲል ጋር የሚዋጉትን የአሳድ መንግስት ተቃዋሚዎች ለማገዝ ዩናይት ስቴትስ ልዩ ኃይል ለመላክ ባለፈው አርብ ይፋ አድርጋለች። በዚህም ላይ ዘገባ አለን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ማክሰኞ ጥቅምት 23 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ ሰባት ይዘቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ይሁን ግርማ ፕሮግራሙን ትምራልናለች። ስኪፕት ስስክ ስርጭቱን ያቀላጥፍልናል። ታዲያ ቀዳሚው የሰዓቱ የዓለም ዜና ነው። ከአዲስ አበባ እንደምን አምሽታችኋል። ባለፈው ቅዳሜ ግብፅ ውስጥ የተከሰከሰው የሩሲያ አውሮፕላን ሰለባ ቤተሰቦች የማቾችን አስከሬን ለይተው እየተረከቡ ሀዘናቸውንም እየገለጡ መሆናቸው ተሰማ። አሶሽትድ ፕሬስ እንደዘገበው የመጀመሪያዎቹ አስር አስከሬን ማንነት ተለይቶ ታውቋል። አንድ የሩሲያ የአስቸኳይ ጊዜ ሁኔታዎች ሚኒስቴር ቃል አቀባይ ለአሶሽትድ ፕሬስ እንዳስረዱት በአጠቃላይ የ140 ሰዎች አስከሬንና ከአንድ መቶ የሚበልጡ ልዩ ልዩ የሰውነት ክፍሎች በአንድነት ሆነው ትናንት ሰኞና ዛሬ ማክሰኞ በሁለት የመንግስት አውሮፕላኖች ወደ ሴንት ፒተርስበርግ ተጓጉዘዋል። 224 ሰዎችን የጫኖ አውሮፕላንና ባለፈው ቅዳሜ ከግብፅዋ ሻርም ኤል ሼክ በተነሳ በ20 ደቂቃ ውስጥ ተንኮታክቶ ሲወድቅ መንገደኞቹ በሙሉ መሞታቸው ታውቋል። ከእነዚህ መካከል ሰባቱ የአውሮፕላኑ ሰራተኞች ሲሆኑ፣ ሦስት የዩክራይን ዜጎችም ነበሩበት። የአውሮፓ ሕብረት የድንበር መቆጣጠሪያ መስሪያ ቤት የመጀመሪያውን የፍልሰተኞች መመዝገቢያ ማዕከል ሌስቦስ ደሴቶች ላይ መክፈቱ ተገለጠ። በዚህ ዓመት ከ ሦስት መቶ ሺህ በላይ ፍልሰተኞች ናቸው ግሪክ ደሴት መግባታቸው የተመዘገበው። ብዙዎቹ የገቡት ባለፉት ስድስት ሳምንታት ሲሆን በዚህም የደሴቲቱን ህዝብ ቁጥር በሶስት እጥፍ ከፍ አድርገውታል። ከቱርክ ወደ ግሪክ የሚፈልሱ ወይም የሚያልፉ ፍልሰተኞች ብዛት ከዚህ ቀደም ከሊቢያ በሜዲትሬንያን በኩል ወደ ኢጣሊያ የሚገቡትን መብለጡም ታውቋል። አይኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት እንደሚለው ከቱርክ ወደ ግሪክ የሚሻገሩ ባለፉት አራት ቀናት ቁጥራቸው ቀንሶ ታይቷል። ምክንያቱ የሚያልፉበት የውሃ ንጽህና የተበላሸ በመሆኑ በዚህም ላይ የማሪታይም ሰራተኞች ከስራ ስራቸውን ማቆም ወይም የስራ ማቆም አድማ የማድረጋቸው ሁኔታ ቁጥሩን የበለጠ ዝግ ያደርገዋልም ተብሏል። አይኦኤም ግምት መሰረት ባሳለፍነው እንደ አውሮፓ አቆጣጠር ጥቅምት ወይም ኦክቶበር ወር ባህር ተሻጋሪ ፍልሰተኞች ቁጥራቸው ሁለት መቶ ሺህ ደርሷል። ይህም ለአመቱ ከፍተኛ ቁጥር መሆኑ ነው። በሟቾች ረገድም በየጠረፉ የባህር በሮች አያሌ ሰዎች ቁጥሯቸው የበዛ መሞታቸው ታውቋል። በእንግሊዙ ምክር ቤት ውስጥ የሚገኝ አንድ ኮሚቴ ሶሪያ ውስጥ የአየር ጥቃት መቀጠሉን በመቃወም ባወጣው መግለጫ የአየር ጥቃቱ ከመቀጠሉ አስቀድሞ የጠቅላይ ሚኒስትር ዴቪድ ካሜሮን መንግስት የአየር ጥቃቱ በሚያስከትላቸው ህጋዊ፣ ፖለቲካዊና ወታደራዊ አደጋዎች ዙሪያ ለተነሱ ጥያቄዎች መልስ መስጠት ይኖርበታል ሲል አስታውቋል። ኢራቅ ውስጥ በሚገኘው እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ላይ በሚካሄደው ዩናይትድ ስቴትስ መራሹ የአየር ጥቃት ብሪታንያ አንዷ ተባባሪ ወይም ሸሪክ ሀገር መሆኗ ይታወቃል። ሆኖም ጠቅላይ ሚኒስትር ዴቪድ ካሜሮን ለዚህ ተልዕኮ ወታደሮችን ለመስደድ በቂ ድጋፍ አላገኙም። ዜናው አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ ባለፉት አራት ዓመታት ባከናወናቸው ተግባራት ውጤታቸው ወይም ተገኙ ያላቸውን ውጤች ውጤት መንግስታዊ የኢትዮጵያ ግብርና ተሃድሶ ለውጥ ድርጅት ሰሞኑ ይፋ ባደረገው ባለ አንድ መቶ አስር ገጽ ሪፖርት አስታወቀ። የድርጅቱ ዋና ስራ አስፈጻሚ አቶ ካሊድ ቦምባ ለአሜሪካ ድምፅ እንደገለጡት በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች አርሶ አደሩን በቀጥታ ተጠቃሚ እያደረጉ ናቸው ነው የሚሉት። ከተቋቋመ አራት ዓመታት ያስቆጠረውን ይህንን ድርጅት ስራ የተመለከተ ወይም ምን ሲሰራ ቆየ? የአዲስ አበባ ዘጋቢያችን እስክንድር ፍሬው ለአቶ ካሊድ ቦምባ በመጀመሪያ ያቀረበው ጥያቄ ነው እነሆ። በአራት አመት ላይ ለመሳዝ የሚሞከር ነው፣ የግብርና ዘርፍን በሰብሲስተንስ ያለ አነስተኛ ገበሬውን ወደ ኮመርሻላይዜሽን ለማምጣት ነው ያሰባው። አንዱ ትልቅ ነገር በዛ ምርጥና ምርጣማነቱን ማሳደግ ነው። ኮመርሻላይዜሽን ሲባል ለንግድ ለገበያ እንዲያመርት ለማድረግ ወደ ገበያ ለማምጣት ነው። ግን ወደ ገበያ ደግሞ የሚያመጣው እህሉን ማባዛት መጀመሪያ አለብን። ምርጥና ምርጣማነት ካላደገ ወደ ገበያ ማምጣት እስከዚህ ድረስ ትልቅ ለውጥ ያመጣል እና በሁለት እጅ ነው መሳት አለብን አንዱ ምርታማነት ማሳደግ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰር ና ገበሬው ጥሩ ዋጋ እንዲያገኝ ነው ስለዚህ ከዚህ አንጻር በአራቱ ዓመት በአጭሩ ይንገሩ ምን ምን ስራዎች ተከናወኑ። ይሄን ለማሳደግ አሁን ያሏቸውን አሁን የሰራ ነው። በሶስት ኤሪያዎች ነው። አንዱ በሲስተሚክ ኤሪያ የምንለው ነው። በሶስት ክፍሎች ነው የሰራ። በሶስት ክፍሎች አንዱ ክፍል የዘር ችግር አለ፣ የማዳበሪያ ችግር አለ፣ የሪሰርች ኤክስቴንሽን እነሱን ሁሉ በደንብ ማጠንከርና ማሳደግ ነበር። እዛ ላይ ጥሩ ስራ ተሰዋል። አሁን ይሄ ኢትዮስ ስራ የሚባል አዳዲስ ማዳበሪያ ምጥን ማዳበሪያ የሚባል በትራንስፎርሜሽን በኩል ነው የመጣው። እሱ ላይ በጣም ጥሩ ስራ፣ አሁን በጤፍ ላይ ትልቅ እድገት የታየ ስራ በዚህ ነው የመጣው። ከገበያ ጋር መሳሰር ደግሞ እዛ ላይም ትልቅ ስራ ተሰርቷል። የቢራ ገብስ ብዙ ገበሬዎች ለቢራ ኢንዱስትሪ ኦልሬዲ እያመረጡ ግንኙነት እየተፈጠረ ነው። ይሄም አሁን በአራት ዓመት የሆነ ነገር ነው። በቆሎ ደግሞ የዓለም ምግብ ፕሮግራም የእነሱ ምግብ እርዳታ ለደቡብ ሱዳንና ሌላ ሀገር የሚልኩት ከኢትዮጵያ ገበሬ የተመረጠ በጥሩ ዋጋ የተሸጠ ወደዛ ለማዛወር ግንኙት ፈጥረናል፣ ግን ገና ወደ ተግባር አልተገባም። ግንኙነት ፈጥራችኋል ነው። መሸጥ ጀምረዋል ገበሬዎች መሸጥም ጀምረዋል። ያለፈው ሶስት ዓመት ላይ 80 ቶን ሜትሪክ ቶን 800 ኩንታል ለፒ ተሸጠዋል በቀጥታ ከገበሬዎች ከገበሬዎች በኮፐሬቲቭ ጋር ተሰብስበው ወደዛ ነው የተሸጠው የህብረት ስራ ማህበራት ትክክል። የእያንዳንዱን ገበሬ ህይወት ከማሻሻል አንፃር እንግዲህ ዞሮ ዞሮ አላማው የህዝቡን የኑሮ ሁኔታ ማሻሻል የገበሬውን ኑሮ መለወጥ ነው እና ምን ተጨባጭ ለውጥ መሬት ላይ እየታየ ነው? ከዚህ አንፃር አሁን በአራቱ ዓመት አሁን እነዚህ የነገሩኝ ነጥቦች ተደምረው ምን ለውጦች የታዩ ነው? ትልቁ ለውጦች አሁን የታዩ በጤፍ ባለፈው ዓመቶች ጤፍ ወደ 12 እስከ 15 ኩንታል ብቻ ነበረ በሄክተር ገበሬው የሚያገኘው፣ ግን በዚህ ስራ የተጀመረው የጥር ፓኬጅ ገበሬው ሲጠቀም እስከ 25 30 ኩንታልም ያገኙ ብዙ አሉ። ጥር ፓኬጅ ሲሉ እሱን ያብራሩልኝ ለአድማጮች ግልጽ ለማድረግ ነው። እሺ የጥር ፓኬጅ ስንል መጀመሪያ በ F, Improved Seed in mibal and Mirtisar. ለምን የጥር ፓኬጅ ተባለ? ጥር ፓኬጅ በእንግሊዝኛ ቲ አይ አር አር አክሮኒም ነው። ቲ ለጤፍ የሚቆም ነው። አይ ደግሞ ለኢምፕሩቭድ ሲድ ተሻሻለ ዘር፣ አር ሲባል ሮ ፕላንቲንግ መስመር መዘራት እና ሌላ አር ደግሞ ሪዱስ ሲድ ሬት የተቀነሰ ዘርያ ኳንቲቲ መጠን መጠን። ብዙ ጊዜ ሰባ በመቶ ኢንክሪስ ያደርግለታል፣ ይጨምርለታል። ጥሩ ውጤት እያመጣን ነው። እዚህ ላይ አሁን የጠቀሷቸው ለማሳያ ያህል በተወሰኑ ገበሬዎች የተሞከሩትን ነው እየገለጹልኝ ያሉት ገበሬዎች ከተጠቀሙ ይህን ማድረግ እንደሚችሉ አረጋግጠናል ነው እያሉ ያሉት፣ ወይስ በተግባር ይህን ያህል ቁጥር ያላቸው ገበሬዎች እየተጠቀሙበት ነው ተስፋፍቷል እያሉኝ ነው? ተስፋፍቷል። ይሄ ነገር መጀመሪያ አራት ዓመት በፊት በሶስት ገበሬ ነበረው። ይህን ነው የጀመርነው ከምርምር ጋር ከደብረ ዘይት ምርምር ጋር። ከሱ በኋላ ወደ አንድ ሺህ ሁለት መቶ ሄደን ነበረ ሶስት ዓመት በፊት ዘንድሮ ስድስት ሚሊየን ገበሬ ፓኬጅ ተሰልጥኖ ወደ ሁለት ነጥብ ሁለት ሚሊዮን አርሳደር ኦልሬዲ ይሄንን ነገር እየተጠቀመው ነው። ይሄ ማሳያ ብቻ ሳይሆን ብዙ ገበሬ እየተጠቀመ ነው። ለምሳሌ ብዙ ገበሬ እየተጠቀመ ነው ሲሉ የትኛውን የጤፉን ነው ያሉኝ? ወይስ ቅድም የጠቀሱትን አጠቃላይ ጥር ያሉትን የጤፍ ጥር ፓኬጅ ነው? እሱን ነው ሁለት ነጥብ ሁለት ሚሊዮን ገበሬ እየተጠቀመው ያለው። ከማስፋፋት አንጻር ይሄንን አሁን ሁለት ነጥብ ሁለት ብለዋል። ስንት ነው ያቀዳችሁ? ግባችሁ ስንት ነው? ይህን ያህል ገበሬ እናዳርሳለን ብላችሁ? ለማሰልጠን ስድስት ሚሊዮን ገበሬ ነበረ። ስድስት ሚሊዮን ገበሬ እሱ በአራቱ ዓመት ይሄንን እቅድ ተሳክቷል። ደግሞ ገበሬው ሲሰለጠን ሁሉ ጊዜም ኢሚዲዬትሊ አይጠቀመውም እና ያስብ ነው ከተሰለጠነ ገበሬ አንድ ሶስተኛው ይጠቀማል ብለን ነበር ያሰብ ነው። እሱም ተሳካለን አንድ ሶስተኛው የተጠቀመ ነው የተጠቀመ ነው። አሁን ከስድስት ሚሊዮን የተሰለጠነ ገበሬ ሁለት ነጥብ ሁለት እየተጠቀመው ነው። ሌሎቹ ለምን አይጠቀሙም? መጀመሪያ ማየት አለባቸው፣ ውጤቱን ማየት አለባቸው እና ሲረጋገጡ እሱ ጊዜ ነው የሚጠቀሙት። በሶስት ገበሬ የተጀመር ነው አራት አመት በፊት ውጤት ነው ብለን ነው የምናስበው። እንግዲህ አንዳንድ ሰው አቶ ካሊድ ስለ ጤፍ ብቻ ነው እየተናገሩ ያሉት ይሄ ትራንስፎርሜሽን ወይም ለውጥ እንበለው ሌሎች ምርቶችን ሳይመለከትም ወይ በትክክል የትኞቹ የትኞቹ ላይ ነው የምታተኩሩት ብሎ ሊጠየቅ ይችላል። ምንድን ነው ምላሽ ሰው ጤፍ ላይ ትልቅ ውጤት ስለመጣ ነው እዛ ላይ ብዙ ጊዜ የምናነጋገረው፣ ግን በሌላ ዘሪያዎችም እየሰራ ነው በበቆሎ ቅድም እንዳልኩት 800 ሺህ ኩንታል ወደ ዓለም ምግብ ፕሮግራም እየተሸጠ ነው። በስንዴ ደግሞ ከውጭ ሀገር የሚመጣውን ሪፕሌስ ለማድረግ ብዙ ስራ እየተሰራ ነው። የቢራ ገብስም ከብዙ ገበሬ ጋር እየሰራን ዲያጆ እና ሀይንክንን ለማሳሰር ኦልሬዲ ተሞክሯል። ሶ የጤፍ ብዙ ጊዜ የምናነሳው በጣም ብዙ ገበሬ እዛ ላይ ስለተሳተፈ ነው። ግን ሌላ ዝርያ ላይም ብዙ እየተሰራ ነው። አቶ ካሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስኪያጅ በጣም አመሰግናለሁ። ስለ ጊዜው በጣም አመሰግናለን። እስክንድር ለዘገባው እናመሰግናለን። አድማጮች፣ ወደ መጽሔቱ ትንታኔ ርዕስ እንሻገራለን። የዩናይት ስቴትስ የምዕራብ አፍሪቃ ተጉራባች ሀገሮች በቦኮሀራም ላይ ያነጣጠሩትን ዘመቻ ለማገዝ በሰሜን ካሜሮን ድሮውን በመባል የሚታወቁትን የሰው አልባ ተዋጊ አውሮፕላኖች መናኸሪያ መስረታለ ይችላል። ይህ እርምጃ ምን ያህል ለውጥ ሊያመጣ ይችላል የሚለውን የጸጥታ ጉዳይ አዋቂዎች እየመረመሩ ናቸው። ሌላ ዘገባ አለን። ወደ መካከለኛው ምስራቅ የሚወስደን ራሱን እስላማዊ መንግስት ብሎ የሚጠራውን ነውጠኛ ቡድን ሶሪያ ውስጥ የሚዋጉ የአሳድ መንግስት ተቃዋሚዎች ለማገዝ አሁንም ዩናይትድ ስቴትስ ልዩ ኃይል እንደምትልክ ባለፈው አርብ ይፋ አድርጋለች። ከሌሎች የተለያዩ የውጊያ ቀጠናዎች የአሜሪካን ወታደሮች ማስወጣት ለያዘው የኦባማ አስተዳደር እርምጃው አንጻራዊ ነው ተብሏል። የአሜሪካ ድምጹ ዘጋቢ ማይክል ቦውማን የላከውን ዘገባ እናስቀድማለን። ትዝታ በላቸው ታቀርበዋለች። ዩናይትድ ስቴትስ ወደ ሶሪያ ልዩ ኃይሎችን ለመላክ መወሰኗ ካለፈው አርብ ጀምሮ ለፕሬዝደንትነት የሚወዳደሩ የሁለቱም ፓርቲዎች አባላት መካከል የክርክር ነጥብ ሆኗል። ይሁን እንጂ እንደ አውሮፓ አቆጣጠር በ2017 ዓ ም ፕሬዝደንት ኦባማን ለመተካት በእጩነት ለመቅረብ ከሚጥሩት የሪፐብሊካንም ሆነ የዴሞክራቲክ ፓርቲ አባላት ሀሳቡ እሰየው የተባለለት አልሆነም። የረፐብሊካኑ እጩ ሰናተር፣ ማርኮ ሩቢዮ እስላማዊ መንግስት አከርካሪውን መመታት አለበት ይላሉ። ወይ እነርሱ ወይ እኛ እናሸንፋለን። ወረራቸው በሶሪያ ወይንም በኢራቅ እንደማይገደብ ስለምናውቅ ከወዲሁ መንቀሳቀሻ ሜዳ በማሳጣት ድባቅ ልንመታቸው ይገባል ይላሉ ሩቢዮ። የሆነ ሆኖ ሩቢዮ ውሳኔውን ቀደም ብሎ ባለማድረግና አሜሪካ በሙስሊም ዓለም በከባድ ጥረት አገኘች ያሉትን ድል በከንቱ በማባከን ፕሬዚደንት ኦባማን ኮንነዋል። እኚህ ፕሬዚደንት የታወቁት ከጦርነት በመሸሽ ነው። የተመረጡትም ወታደሮችን ከኢራቅ ከአፍጋኒስታን እናስወጣለን፣ የአሜሪካ ጣልቃ መግባት መቆም አለበት ያሉ ናቸው በማለት ኦባማን ተችተዋል ሩቢዮ ማርኮ ሩቢዮ ከፍተኛ የአሜሪካ የጦር ኃይል በሱሪያ ተመድቦ እስላማዊ መንግስት እንዲወጋም አይደግፉም። ይልቁንስ ቁጥራቸው ሰፋ ያለ የመካከለኛው ምስራቅ አገሮች የሱኒ አክራሪዎችን ነጥለው እንዲወጉ አሜሪካ ማስተባበር አለባት ነው የሚሉት። ሩቢዮ የሰጡት አስተያየት ከሊበራሉ የዴሞክራቲክ ፓርቲ ተወዳዳሪ ከበርኒ ሳንደርስ አመለካከት ጋር ተመሳሳይ ነው። ሳንደርስ ቁጥራቸው ሃምሳ የሚደርስ ወታደሮችን በሶሪያ መመደብ የከፍተኛ ጦርነት ጅምር እንዳይሆን ስጋት ያሰማሉ። እንደ ካሁን ቀደሞቹ ጦርነቶች ዩናይትድ ስቴትስ ማለቂያ የሌለው የሌሎች አገሮች ቀውስ ውስጥ ጣልቃ በመግባት የለባትም ይላሉ። እስላማዊ መንግስት የጋረጠውን ችግር ዓለም በጋራ ሊፈታው ይገባል ይላሉ በርኒ ሳንደርስ። በህዝብ የሀሳብ መለኪያ ሰንጠረዥ በውድድር ቀድሞ የሚታዩት ዴሞክራቷ ተወዳዳሪ ሂለሪ ክሊንተን ግን ወታደሮች ወደ ሶሪያ መላክ አስፈላጊነቱ ላይ ከፕሬዝደንት ኦባማ አስተዳደር ጋር ይስማማሉ። በአሁኑ ጊዜ አስፈላጊነቱ በግልጽ ይታየኛል፣ ሆኖም በመካከለኛው ምስራቅ ሰፊ የምድር ጦር ማስፈንን እቃወማለሁ ብለዋል ክሊንተን። ዋይት ሀውስ ወደ ሶሪያ የሚላኩት የዩናይትድ ስቴትስ ወታደሮች የፕሬዝደንት አልአሳድ ተቃዋሚ በመሆን አይስልን የሚወጉትን የሚረዱና የሚያሰለጥኑ ናቸው ብለዋል ይህ ኃይል በቀጥታ በጦርነት በመካፈልን ሚና አይኖረውም ብለዋል የዋይት ሀውስ ቃል አቀባይ ጆሽ እርነስት ቀደም ብዬ ወደ አስተዋወቅኩት አንድ ዘገባ ልውሰዳችሁ ዩናይትድ ስቴትስ የምዕራብ አፍሪቃ ተጎራባች ሀገሮች በቦኮ ሀራም ላይ ያነጣጠሩትን ዘመቻ ለመርዳት በሰሜን ካሜሮን ድሮን በመባል የሚታወቁትን ሰው አልባ ተዋጊ አውሮፕላኖች የመናኸሪያ መስርታለች። ይህ እርምጃ ምን ያህል ለውጥ ሊያመጣ ይችላል የሚለውን የጸጥታ ጉዳይ አዋቂዎች እየመረመሩ ነው። በምዕራብ አፍሪካ ያሉት ወታደሮች በሰው አልባ ተዋጊ አውሮፕላኖች እየታገዙ በሰሜን ምስራቅ ናይጄሪያ ያለውን የሽብር ጥቃት ለማቆም የሚችሉ ይሆን? ለነኝህና ሌሎች ተያያዥ ጥያቄዎች ትንታኔ የሚሰጡ ባለሙያ ተጋብዘዋል። ዴቪድ አርኖልድ ሁለት የፖሊሲ ጠበብት አነጋግሮ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳየት ታቀርበዋለች። የምዕራብ አፍሪቃ ሀገሮች በቦኮ ሀራም ላይ የሚያካሄዱትን ትግል ለመርዳት በአሁኑ ወቅት አራት የዩናይትድ ስቴትስ ድሮኖች ሰፈሩ ተመስርተዋል። ሶስቱ በኒጀር፣ ቡርኪና ፋሶና ቻድ ናቸው። አዲሱ የድሮኖች ሰፈር በሰሜን ካሜሩን እየተመሰረተ ነው። ሰሜን ካሜሩን ከናይጄሪያ እየዘለቁ የቦኮ ሐራም አማጽያን ጥቃት የሚያዘወትሩበት ቦታ ነው። በናይጄሪያ የዩናይትድ ስቴትስ አምባሳደር የነበሩት ጆን ካምፔል የድሮኖች በአካባቢው መኖር ለውጥ ሊያመጣ ይችል እንደሆነ ይጠራጠራሉ። ናይጀሪያ ከዚህ በፊት ከዩናይትድ ስቴትስ ስታገኝ የቆየውን የመረጃ አሰባሰብ አገልግሎት ብዙም አልተጠቀመችበትም ይላሉ። ፕሬዚዳንት ኦባማ ካሜሩን ውስጥ የድሮን ሰፈር እንዲመሰረት ትዕዛዝ ማስተላለፋቸውን ለሀገሪቱ ምክር ቤት አሳውቀዋል። ነገሩን በጣም ወሳኝ የሚያደርገው ማናቸውም ሰፈሮች በአሜሪካ የጦር ተዋጊዎች ላይ የተመሰረቱ አለመሆናቸው ነው። መረጃ በመሰብሰብ ላይ የሚያተኩሩ ናቸው። ይህ በፊትም ያለፍንበት ጉዳይ ነው። የቺቦቅ ሴት ተማሪዎች ከተጠለፉ በኋላ የዩናይትድ ስቴትስ ሰራተኞች ወደ ናይጄሪያ ተልከው ነበር። ሆኖም የስለላ ማሰባሰቡ ስራ ያስገኘው ጥቅም የለም። ቦኮ ሐራም በአካባቢ በሚደረግበት ወታደራዊ እንቅስቃሴ ምክንያት የማጥቃት ተግባሩን ጋብ በማድረግ በጫካዎችና ተራራዎች የተወሰነ ቢመስልም አብዛኛውን ጊዜ ወጣት ሴቶችን በማሰማራት በናይጄሪያ ሶስት የሰሜን ምስራቅ ክፍላተ ሀገር መስጊዶችና ገበያዎች የአጥፍቶ መጥፋት ድርጊቶችን እየፈጸመ ነው። ሮበርት ማርቲን የተባሉት በሳምንታዊ የመከላከያ መጽሔት የሚሰሩ ተንታኝ በበኩላቸው አውንታዊ አመለካከት አላቸው። መላ የክልሉ ወታደሮች አዛዦችና ፕሬዚዳንቶች ትልቅ እርዳታ አድርገው ይተውታል። ምክንያቱም ናይጄሪያና ጎረቤቶቿ አገሮች በቦኮ ሐራም ላይ በሚያካሄዱት ትግል የጎደላቸው ነገር ተገቢው የስለላ አሰባሰብ ነበር። ብዙውን ጊዜ ራሳቸውን በመከላከል ተግባር ላይ ለመወሰን የተገደዱት ቦኮ ሐራም ቀጥሎ ስለሚያደርገው ነገር መረጃ ስለሌላቸው ነው። ስለሆነም የድሮኖች በካሜሩን መኖር ይረዳቸዋል ማለት ነው ካምፔል ከዚህ በፊት ወታደሮቹ ስለሚያሰሙት የተጋነነ ድል ሲናገሩ ከቅርብ ወራት ወዲህ ስለ ቦኮ ሓራም መዳከም ብዙም የሚያስደስት ወሬ አልተሰማም ብለዋል። ሆኖም ወታደራዊ ኃይል ቦኮ ሓራም እንደተዳከመ ሲናገር ቆይቷል። የዜና ምንጫችን እጅግ የተወሰነ በመሆኑ የናይጀሪያ ወታደራዊ ኃይል በሚለው ላይ ለመወሰን እንገደዳለን ሲሉ አስገንዝበዋል። ፕሬዚዳንት መሐመዱ ቡሃሪ ለፕሬዝዳንትነት እንደተመረጡ ቦኮ ሓራምን ለማጥቃት ቃል ገብተው ነበር። ሮበርት ማርቲን ታዲያ ባሕሪ ቦኮ ሓራምን ለመምታት ዝግጅት ሲያደርጉ እንደቆዩ ጠቁመዋል። በአብዛኛው የተሰራው ነገር ዋናዎቹን አማጽያን ለመምታት የተቀነባበረ ወታደራዊ ዝግጅት ማድረጉ ላይ ነው። አንደኛው የናይጄሪያ ጸጥታ ኃይሎችን ማዘጋጀት ነው። ለዚህ ተግባር ዋናውም ወታደራዊ ኃላፊዎቹን መለወጥ ነው እንዲቀጡ ተፈርዶባቸው የነበሩ ወታደሮች ክሱ እንዲነሳላቸው ማድረግ፣ ወታደራዊ ኃይሉን በሚገባ ማስታጠቅ እና ከጎረቤት ሀገሮች ጋር ግንኙነት ማጠናከር እንዲሁም የተባበሩ ሀገሮችን የሆነ የጣምራ ግብረ ኃይል መመስረት የመሳሰሉ ነገሮች ላይ ሲተኮር ቆይቷል። ጦርነቱ የሚካሄድባቸው ሶስት የናይጄሪያ ሰሜን ምስራቅ ክፍላተ ሀገር በቀድሞው ፕሬዚዳንት ጉድላክ ጆናታን ችላ የተባሉ እንደሆኑ ካምቤል ገልጸዋል። ሙስሊሞች በሚበዙባቸው ቦታዎች የትምህርት ስርዓቱ ደካማ በመሆኑና የመንግስታዊ አገልግሎቶች አለመኖር በህዝቡ ዘንድ ቅሬታ እንዳሳደረም ጨምረው ገልጸዋል። ለቦኮ ሐራም እንቅስቃሴ ያመቸው በሰሜን ናይጄሪያ ሙስሊሞች ዘንድ የሃይማኖት እምነት መጠናከር ከመጥፎ አስተዳደር እና ከመገለል ጋር ተዳምሮ ነው። ቦኮ ሐራም ግን ከልፈፋውና ከተግባሩ የምንገነዘበው ነገር ቢኖር ስር የሰደደውን የሰሜን እስላማዊ እምነትን የማይቀበል መሆኑን ነው። እንዲያውም የሶኮቶ ሱልጣንንና የቦርኖ ሼህን ለመግደል ሞክሯል። የወቅቱ የናይጄሪያ ፕሬዚደንት ቡሃሪ ሙስሊምና የቀድሞ ወታደራዊ ጀነራል ስለሆኑ ቦኮ ሐራምን ለማሸነፍ አለመቻል እንደሚያሳፍራቸው ማርቲን ይናገራሉ። ይህ አሸባሪ ድርጅት ለመንቀሳቀስ መቻሉ ብቻ ሳይሆን በቅርቡ ግዛት ለመቆጣጠር መቻሉ ራሱ ያስቆጣል። በበርካታ የደቡብ ናይጄሪያ ሕዝብ ዘንድ በሰሜን ናይጄሪያ ፖለቲከኞችና በቦኮ ሐራም መካከል ግንኙነት አለ ለሚለው እምነትም ምላሽ መስጠት ይኖርባቸዋል። ወታደራዊ ኃይል እስከ ታህሳስ ወር ባለው ጊዜ ውስጥ ቦኮ ሐራምን እንዲያጠፋ ቡሃሪ ትእዛዝ ሰጥተዋል። ይህ ትእዛዝና ጥረት ውጤት ያገኝ እንደሆነ ግን ከጊዜ ጋር ይታያል። አድማጮች፣ ወደ መጨረሻው የምሽቱ ቅንብር እናልፋለን። ሳምንታዊው ቅንብር ጤና አዘጋጅና አቅራቢው ሰለሞን አባተ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ አጠር አጥር ያሉ ጤና ነክ ዘገባዎችን ነው ቲቢና ኤች አይቪ የፊታችን ሰኔና ሐምሌ ውስጥ የደቡብ አፍሪካዋ ደርባን ሁለት ግዙፍ ዓለም አቀፍ ጉባኤዎችን ታስተናግዳለች። ከሰኔ 13 እስከ ሰኔ 16 2008 ዓ ም የሚካሄደው በትዩበርክሎስስ ወይም በምህፃር ቲቪ ላይ የሚነጋገር ዓመታዊው ዓለም አቀፍ ጉባኤና ከሐምሌ 10 እስከ ሐምሌ 15 2008 ዓ ም ለአንድ ሳምንት የሚመክረው 21ኛው ዓለም አቀፍ የኤድስ ጉባኤ የሁለቱን እጅግ ገዳይ የጤና እክሎች እንደገና ይፈትሻሉ TB and HIV are really inextricably linked epidemics and TB እና HIV ጨርሶ ሊነጣጠሉ በማይችል ሁኔታ የተቆራኙ ወረርሽኞች እንደሆኑ የዓለም አቀፉ የኤድስ ማህበር ፕሬዝዳንት ክሪስ ባይረር ያስታውሱናል። TB በተጨማሪም ኤችአይቪ በደማቸው ውስጥ ለሚገኝ ሰዎች አድፋጭና አጋጣሚ ጠብቆ አጥቂ ከኤችአይቪ ጋር ባለው መደጋገፍም ወደ ሞት የሚያዳርስ አሁንም ቀንደኛው ችግር መሆኑን ባይረር ከባልደረባዬ ጆርዲ ካፖ ጋር ባደረጉት ቃለ ምልልስ ተናግረዋል። በኤድስ ምክንያት ከሚደርሰው ሞት ወደ 25 ከመቶ ለሚሆነው ሰበቡ ከኤችአይቪ ጋር የተጣመረ ቲቢ ነው። ሰዎች ለቲቢም ለኤችአይቪም የተጋለጡ ከሆነ የቲቢ አምጪው ህዋስ ሳምባ ላይ ብቻ ሳይሆን በሌሎች የሰውነት አካሎች ውስጥ የሚኖርና የተፋጠነ የጤና ሁኔታ ማሽቆልቆልን ያስከትላል። ይህ ቲቢ 2016 ተብሎ የተሰየመ የደርባኑ የሁለት ቀናት ስብሰባ ከኤድስ ጉባኤው ቀደም ብሎ የመካሄዱን ጥቅም የኤድስ ማኅበሩ ፕሬዚደንትና በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የሕብረተሰብ ጤና ትምህርት ቤት የወረርሽኝ በሽታዎች ፕሮፌሰር ክሪስ ባይረር ሲጠቁሙ ዓለም አቀፍ የኤድስ ጉባኤ በአንዲት ታዳጊ ሀገር ሲካሄድ የመጀመሪያዋ ደቡብ አፍሪካ እንደነበረችና ስብሰባው የተጠራውም የዛሬ 16 ዓመት እዚያው ደርባን ላይ እንደነበረ ያስታውሳሉ። ከዚያ በተጨማሪም ዓለም አቀፉ ጉባኤ ከሳይንሳዊ ጉዳዮች ወጣ ብሎ የኤች አይቪ ኤድስን ማኅበራዊና ምጣኔ ሀብታዊ ጫናዎች ሲፈትሽም ያ የደርባን ስብሰባ የመጀመሪያው ነበር። ኤችአይቪን ማከምና አዳዲስ የመያዝ አጋጣሚዎችን መከላከል ቲቢን ለመቆጣጠር ቁልፍ መንገድ መሆኑን ባይረር በአጽንኦት ያሳስባሉ። ወደ አፍሪካ ከ16 ዓመታት በኋላ የመመለስና ጉባኤውን እንደገና እዚያው የማድረግ ሐሳብና ውሳኔ በቲቢና በኤችአይቪ መካከል ያለውን ቅንጅትና መተጋገዝ እንደገና ለመፈተሽና አጉልቶ ለማየትም እጅግ ጠቃሚ ነው ብለዋል ባይረር። በተለይ በአሁኑ ጊዜ እያደጉ በሚሄዱ ሦስት አስጊ ደረጃዎች ለመድኃኒት አልበገር የሚሉ የቲቢ አይነቶች እየበዙ መምጣት ሕክምናውንም ይበልጥ አዳጋች እያደረገና ችግሩን እያወሳሰበው እንደሆነ ፕሮፌሰር ባይረር ተናግረዋል። ዛሬ በዓለም ዙሪያ ካለው ዘጠኝ ሚሊዮን አካባቢ የሚሆን የቲቢ ህመምተኛ ግማሽ ሚሊዮን ያህሉ ለእነዚህ ለመድኃኒቶች ለማይበገሩ የቲቢ አይነቶች የተጋለጠ እንደሆነ ባይረር አመልክተዋል። ያሉትን ለቲቢ ሕክምና የሚውሉ መድኃኒቶችን ሁሉ መቋቋም የሚችለው እጅግ የከፋው ቲቢ አምጪ ህዋስ ደቡብ አፍሪካ ውስጥ እየታየ ነው። በእርግጥ ደቡብ አፍሪካ ብቻ አይደለችም፣ ሌሎችም አካባቢዎች ውስጥ እንዲሁ ችግሩ እግሩን እያስገባ ነው። በተለይ ኤች አይ ቪ በደማቸው ውስጥ በሚገኝ ህሙማን ላይ ችግሩ የበረታ ነው። እንግዲህ ስጋቱና ችግሩ እንዲህ አፍጥጧል። በሌላ በኩል ደግሞ የገንዘብ እጥረትና የበጀት ማነስ ዓለምን የቲቢ ኤች አይ ቪውን ያህል ሰቅዞ ይዟል። This year, on World AIDS Day, so that's December 1st, the World Health Organization is going to announce... የፊታችን ኅዳር ሀያ አንድ በዚህ ዓመቱ የዓለም የኤድስ ቀን የዓለም የጤና ድርጅት አዲስ የኤች የኤችአይቪ ሕክምና መመሪያ እንደሚያወጣ ነው ባይረር የሚናገሩት። በአዲሱ መመሪያ መሠረት ኤችአይቪ በደሙ ውስጥ የታየ ማንም ሰው ሕክምናውን ወዲያው እንዲጀምር ይደረጋል። ይህም ማለት 22 ሚሊዮን ሰው አሁን ባለው 18 ሚሊዮን ሰው ተጠቃሚ በሆነበት የሕክምና ሥርዓት ውስጥ ይጨመራል። 37 ሚሊዮን ቋሚ የኤችአይቪ ታካሚ ሊኖር ነው ማለት ነው። በዚህ ሁኔታ ውስጥ አንድ አሳሳቢ ዜና፣ አንድ ደግሞ በጎ ዜና አሉ። ከአሳሳቢው እንነሳ። ይህንን ያህል ግዝፈት ያለው ሰው ያለማቋረጥ ለማከም ብር ያስፈልጋል። ብር ብር፣ በጣም ብዙ ብር። ይሁን እንጂ ኤችአይቪ በደማቸው ውስጥ የሚገኙ ሰዎች ሕክምናውን እንዲጀምሩ የሚደረገው የጤና ስርዓታቸው ሳይቃወስና የከበዱ የህመም ስሜቶችን ሳያዳብሩ በሙሉ ጤንነታቸው ወቅት በመሆኑ ምክንያት የሕክምና ዋጋ ቀስ በቀስ እየወረደ ይሄዳል። ለምን? ለእነዚያ ተጓዳኝ በሽታዎች ከመንበርከካቸው በፊት ጤናቸውን የመገንባት ሥራ ስለሚከናወን በከባድ ሁኔታ ታሞ የሚታከም ሰው ቁጥር በእጅጉ ይቀንሳልና። በመሠረቱ በሽታን ከማከም ይልቅ በሽታን የመከላከል ህክምና ነው የሚሰጠው። የዘንድሮው የኤድስ ጉባኤ መሪ ቃል መተካከልና መብቶች አሁን የሚል ነው። ኮሌራ። የዓለም የጤና ድርጅት አፍሪቃና መካከለኛው ምስራቅ ውስጥ እየታዩ ያሉ የኮሌራ ወረርሽኞችን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። ለወረርሽኙ የተጋለጠው ሰው በሺዎች የሚቆጠር እንደሆነም የሊሳ ሽላይን የጄኔቫ ዘገባ ይናገራል። ባለፉት ጥቂት ሳምንታት ውስጥ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ታንዛኒያ፣ ኢራቅ፣ ባህሬንና ኩዌት ውስጥ ከ10 ሺህ በላይ ቁጥር ያለው ሰው በኮሌራ መያዙና መቶ ሰባ የሚሆን ሰው መሞቱም ተዘግቧል። በተለይ ባለፉ 20 ዓመታት እጅግ የከበዱ የኤልኒኞ የአየር መለዋወጥ ሁኔታዎች በሚያስከትላቸው ከባድ ዝናብና ጎርፍ ምክንያት ኮሌራን ጨምሮ ውሃ ወለድ በሽታዎች እየተስፋፉ በሚታዩባት አፍሪካ ከባድ ስጋት ያለ መሆኑን የWHO የወረርሽኞች መምሪያ የቡድን መሪ የሆኑት ዶሚኒክ ሌግሮ ተናግረዋል። እንዲህ አይነቱ ሁኔታ በምስራቅ አፍሪካ ሀገሮቹ ታንዛኒያ፣ ዩጋንዳ፣ ሞዛምቢክና ኬንያ የታየው የዛሬ 18 ዓመት በኢትዮጵያ አቆጣጠር በ1990 ዓ.ም አካባቢ እንደነበረ ሌግሮስ አስታውሰው ያኔ ለሁለት ዓመታት በዘለቀው ወረርሽኝ 200 ሺህ ሰው መታመሙንና 8 ሺህ ሰው መሞቱን ተናግረዋል። ስለዚህ አሉ ሌግሮስ ለዚህ መዘጋጀት ድርጅትና ወረርሽኙን በተቻለ ፍጥነት መቆጣጠር አለብን። ካለፈው ነሐሴ አጋማሽ ወዲህ ባለው ጊዜ ታንዜኒያ ውስጥ አምስት ሺህ ሰው ታሞ ሰባ አራት ሞቷል። ሳምንታዊውን የጤና ቅንብር ነው የሰማችሁት። አድማጮች ታዲያ ለምሽቱ የያዝነው ጊዜ መጠናቀቁ ነው። ከምሽቱ ሶስት ሰዓት ላይ ሰፋ ካሉ ዝርዝር ዜናዎችና ልዩ ልዩ ቅንብሮች ጋር እንመለሳለን። በ1922ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እንገናኝ። የምሽቱ አስተናጋጃችሁ አሉ ከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጌምስስ ጋር በዚሁ እንሰናበታለን። መልካም ምሽት። ሶስት ሰዓት ላይ እንገናኝ።